ናይሮቢ በሚገኘው የኬንያ የዱር እንስሳት ጥበቃ ዋና ጽሕፈት ቤት ከአንድ መቶ በላይ ወጣቶች የዝሆን ጥርሶችን እያራገፉ ነው። የዱር እንስሳት ጥበቃ ሰራተኞችና ወጣቶቹ ከጭነት መኪኖች ላይ የሚያራግፉት የዝሆን ጥርስና የአውራሪስ ቀንድ ከሕገወጥ ነጋዴዎች ተወርሶ በነገው ዕለት ሊቃጠል የተዘጋጀ ነው። ኬንያ በናይሮቢ ብሔራዊ ፓርክ ልታቃጥለው የተዘጋጀችው የዝሆን ጥርስና የአውራሪስ ቀንድ በብዛት ዓለም ከዚህ ቀደም ከተመለከታቸው ሁሉ የላቀ ነው። የአገሪቱ ፕሬዝዳንት እሁሩ ኬንያታ በነገው ዕለት በ105 ቶን የዝሆን ጥርስና ከአንድ ቶን በላይ የተለያዩ የዱር እንስሳት ውጤቶች ላይ እሳት ሲለኩሱ ለዓለም ጠንካራ መልዕክት ያስተላልፋሉ ተብሏል። የኬንያ የዱር እንስሳት አገልግሎት ምክትል ኃላፊ ፓትሪክ ኦሞንዲ መልእክቱ ለህገ ወጥ አዳኞችና አዘዋዋሪዎች የታለመ እንደሆነ ይናገራሉ። ይህ ለኬንያ ታሪካዊ ክስተት ነው። ኬንያ የዝሆን ጥርስና የአውራሪስ ቀንድ ህገ ወጥ ዝውውርን ለመዋጋት ያላትን ቁርጠኝነት ያሳያል። ልናቃጥል የተዘጋጀ ነው፣ ከዝንጀሮ፣ አንበሳና አቦ ሸማኔ ገዳዮች የተያዙ ሽልማቶችን ነው። እነዚህን እንስሳት መግደል ህገ ወጥ ነው። ይህ ከፍርድ ቤት ውጭ የሚገኘውን የምናቃጥለው እሱን ለመጠበቅ ተጨማሪ ወጭ ላለማውጣትና ተመልሶ ወደ ገበያ እንዳይገባ ለማድረግ ነው። የተባበሩት መንግስታት ድርጅት ከዚህ ቀደም ህገ ወጥ የዘሆንና የአውራሪስ አደን በአፍሪቃ ለሚታየው ሽብርተኝነትና ሌሎች ወንጀሎች የገንዘብ ምንጭ እንደሆነ አስታውቆ ነበር። አንዳንድ ኬንያውያን ግን አንድ ቢሊዮን ዶላር የሚገመተውን የዝሆን ጥርስና የአውራሪስ ቀንድ ማቃጠል እርባና ቢስ እንደሆነ ይሰማቸዋል። ኬንያውያኑ አገራቸው ከህገ ወጦች የነጠቀችውን የዝሆን ጥርስና የአውራሪስ ቀንድ ለቻይና በመሸጥ የዱር እንስሳት ጥበቃውን መደጎም ትችላለች የሚል እምነት አላቸው። ፓትሪክ ኦሞንዲ ግን በዚህ አይስማሙም። ይህ ችግሩን ለመፍታት መፍትሄ አይሆንም። በ1997 ዓ ም እና በ2007 ዓ ም የማቃጠሉ ድርጊት በአለም አቀፍ ደረጃ እንዲቀር ተደርጎ ነበር። አሁን የተባባሰውን ህገወጥ ዝውውርና አደን ከሁለቱ ሙከራዎች እናገናኘዋለን። ለዚያም ነው ከደቡብ አፍሪቃ ባልደረቦቻችን ጋር በመሆን እንዲህ አይነት ሙከራዎች በቃ ያል ነው። በዝሆን ጥርስና የአውራሪስ ቀንድ ዓለም አቀፍ ንግድ ሙሉ በሙሉ ክልክል ነው። እጆቻችሁን ከዝሆኖቻችን ላይ አንሱ የተሰኘውን ዘመቻ የሚመሩት የዱር እንስሳት ተንከባካቢዋ ዶክተር ፓውላ ካሁምቡ በመቃጠሉ ይስማማሉ። ሌላ ምንም ምርጫ የለም። ለህጋዊው ገበያ ቢሸጥ እንኳን ዞሮ ዞሮ የህገ ወጥ አደንን ያባብሳል። የዝሆን ጥርስና የአውራሪስ ቀንድ ማስቀመጥ ተመልሶ ሊዘረፍ ይችላል። ለዚያም ነው ሁሉም አገሮች እንዲያቃጥሉ የምናበረታታው። በዚህም ፈጽሞ ተመልሶ ወደ ገበያው ሊገባ አይችልም። መንግሥት በዚህ ድርጊት ለህገወጥ አዳኞች ምንም ይቅርታ እንደማያደርግ መልእክት አስተላልፏል። ለእኛ ዝሆኖች በሕይወት እያሉ የበለጠ ዋጋ አላቸው። የማቃጠል ሥርዓቱ አዘጋጆች ነገ ቅዳሜ ከ105 ቶን በላይ የዝሆን ጥርስና የአውራሪስ ቀንድ ተቃጥሎ ወደ ጭስነት ሲቀየር መታችሁ ታዘቡ ሲሉ ጥሪ አስተላልፈዋል።